የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ሰንደቅ ዓላማ ነው። ባንዲራ የሚባለው ቃሉስ ከየት የመጣ ነው? ከቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው። ሁለቱንም ጭምር ነው። ሰንደቁንም ምልክቱ ነው። ባንዲራ ከጣሊያንኛ የመጣ ነው። በቅደም ተከተል ያደመጣችኋቸው ፕሮፌሰር ጌታቸው ኃይሌና ፕሮፌሰር ኃይሌ ላሬቦ ናቸው። ያወያዩናል። ይህ አፓ ከህቡ ትግል ወደ ግልጥና ሰላማዊ ትግል ሊገባ ወሰነ። የመቀራረብ ፖለቲካ የመወያየት ፖለቲካ አብሮ የመስራት ፖለቲካ ከዚህ በፊት ሜሶንና ኢሃፓ አብረው እንዲሰሩ ያደረግን ኃይሎች ነን። ኢዲዩ እና ኢሃፓ አብረው እንዲሰሩ አድርገናል። ሊዳሀቅን ስንመሰርን የድርጅቱን መሪ አቶ መርሻ ዮሴፍን አወያይተናል። ራሴ ቴዎድሮስ ልጅ ራስ መሻ ቴዎድሮስ ይባላሉ። ራስ መሻ ቴዎድሮስ ደጃዝማች ካሳ መሻን ይወልዳሉ። ደጃዝማች ካሳ መሻ እኔን መሸሻ ካሳን ይወልዳሉ። የሲድ እውቅና ከሰጣቸው አምስቱ የቀድሞ የኢትዮጵያ ነገሥታት መካከል የዳግማዊ አጼ ቴዎድሮስን ሽልማት የተቀበሉትም እርሳቸው ናቸው። እኒሁ አቶ መሸሻ ካሳ። ሌሎች በርካታ ዝግጅቶች አሉን። ለዛሬ እንደምንሰነበታችሁ፣ የተከበራችሁ አድማጮቻችን፣ ከፕሮዲሰራችን ንጉሡ ታምሬ ጋር አዲሱ አበበ ዝግጅቶችን በቅደም ተከተል በማቅረብ ሳስተናግዳችሁ አመሻለሁ ዛሬ የ2011 መስከረም ከጠባ 13ተኛ ቀን ላይ ነን አይደለም እንዴ ንጉሴ ንጉሴ ዛሬ ሙሽራ ነው ግን የራዲዮ መጽሔት ነገር ሆኖበት ከህዝብ ከእድምተኞቹ መካከል ወጥቶ አየር ላይ ነው እንኳን ደስ ያለህ አቦ እንኳን አብሮ ደስ አለን አዲሱ በጣም በጣም በጣም ደስ ብሎኛል ተባለ እንዴ እንዳልከው ተባለ ተባለ ተባለ እና አይደለም እንዲህ ከአዳራሹ ወጥቼ ነው የማነጋግርህ ይቅርታ ከህዝብ መሀል ለየውህ በነገራችን ላይ እንኳን ደስ ያለህ ለአንተም ለሙሽራውም ለወይዘሮ ሳባም እንደው ባለፈው አንተ ሳባን ስታገባ ዘፍነህ ነበር አሉ ዘንድሮስ መሸጣ አደረገ እንዴ በልጅህ ሰርግ እኔ የዛሬ የሀያ ስምንት አመት ዘፍኝ የነበረው ማሽላ ወገሬ አባቴ በሺህ ዘጠኝ መቶ ሀያ ስድስት አመተ ምህረት ሲያገቡ የዘፈኑት ነው። ዛሬ ደግሞ ልክ ይህ ዘፈን በተዘፈነ በሰማንያ አምስት አመቱ ከሺህ ዘጠኝ መቶ ሀያ ስድስት ጀምሮ ማለት ነው። እንደው ማሽላ ወገሬ ዝማም ልጅ ሙሽሬ ብዬ አስነካሁት እንጂ ጥሩ ነው። ምኒልክን አስረስተኸዋል። እንኳን ደስ ያለህ ብለናል እኛ ከወዲሁ መልካም በዓል ይሁንልህ። በኋላ ለዝግጅትህ ትመለሳለህ። እንኳን ደስ አለ ንጉሴ፣ እንኳን ደስ አለ ብያለሁ እኔም። ንጉሱም እንዲሁ እንኳን ደስ ያለ ሰላምታ አቅርቦልሃል። በጣም አመሰግናለሁ። ሌሎቻችሁንም ሁሉ በጣም እግዚአብሔር ይስጥልኝ። መልካም የመስቀል በዓል እንዲሆንልን ደግሞ እኔ በድጋሚ ለብቻ አመኛለሁ። ለእናንተም ሁሉ መልካም በዓል ይሆንልን። በደግራችን ላይ ቅድም ያነሳው የሰንደቅ ዓላማው ጉዳይ በጣም በጣም በጣም ጥሩ ነው። እኔም ራሴ ስለ ሰንደቅ ዓላማ አንድ ዜማ የኢትዮጵያን ባንዲራ ለሚወዱ ሁሉ ደርሸው በልዩ ልዩ ምክንያት ለሕዝብ ሳይቀርብ የቀረ ስላለ ስላለ የሚቀጥለው ሳምንት የሰንደቅ ዓላማ ቀን ይሆናል ብዬ ተስፋ አደርጋለሁና እንደው እሱ ጉዳይ ላይ ደግሞ እንድታስብበት ፈልጋለሁ። አዲሱ ጥሩ ነዋ። ሰኔና ሰኞ ይልሃል እንደዚህ ነው እንግዲህ። የዛሬ አስራ አምስት ቀን የአንተን ዜማ እናጫውታለን። ለአሁኑ መልካም በዓል በድጋሜ። አድማጮች እንግዲህ ወደ ዜናው እንሄዳለን። ንጉሥ በኋላ ይመለሳል። ንጉሴ አክሊሉ እንዲሁም ምኒልክ ንጉሴ፣ በእኔም በኩል እንኳን ደስ አላችሁ፣ መልካም ጋብቻ ይሁን። ክቡራትና ክቡራን አድማጮች ጤና ይስጥልን፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። በስቱዲዮ ጀስትን ትዋይት የቴክኒክ መሳሪያዎች ላይ ይገኛል። ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረ ሰናይ ለሚታወቀው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ስነ ስርዓት ላይ ነበር። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ። ትናንት ከቀትር በኋላ በጊዮን ሆቴል ለውጡን እናግዝ ለመግባባት እንነጋገር በሚል ርዕስ ፕሮፌሰር መስፍን ወልደ ማርያም ባደረጉት አጭር ንግግር ኢትዮጵያ ዛሬ ያለችበትን ሁኔታ ሁለት አማራጭ ግቦችን በጉልህ አስቀምጠው ነበር ያሳዩት። ሁለቱም የሚታዩ የጉዞ መዳረሻ ናቸው ያሏቸው ገደልና ተራራ እንደሚመስሉ አሳይተው አማራጮቹም ሁሉም ተያይዞ ገደል መግባት ወይም ሁሉም ተያይዞ ወደ ተራራው መውጣት ነው ብለዋል። ወደ ተራራው መውጣት የጀመሩት ይህንን ለውጥ የሚመሩት አቶ ለማ መገርሳና ዶክተር አብይ አህመድ እንዲሁም ከእነሱ ጋር የቆሙት ብዙ ሰዎች መሆናቸውንም ገና የለውጡ ምልክት ብልጭ እንዳለ በፌስቡክ መግለጻቸውን ያስታውሱት ፕሮፌሰር መስፍን ለኢትዮጵያ የለውጥ ጉዞ መቃነት ኢትዮጵያ ልዩ ሰዎችን ትፈልጋለች ብለዋል። ኢትዮጵያ ልዩ ሰዎች ትፈልጋለች፣ በብዛት ትፈልጋለች። አሁን አንዳንድ ልዩ ሰዎችን እያወጣች ነው። ለማ መገርሳን ትፈልጋለች አብይ አህመድን ትፈልጋለች ከነሱ ጋር የቆሙትን ሁሉ የበጎ ፈቃድ ሰዎች ይች ሀገር ትፈልጋለች ዛሬ ነው የኢትዮጵያዊነት ወኔን ማሳያ ጊዜው ዛሬ ነው እነዚህን ሰዎች በመደገፍ የኢትዮጵያን ጠላቶች ማሸነፍ የሚቻለው ዛሬ ነው ከትንሽነት ወደ ትልቅነት መራመድ የምንችለው ዛሬ ነው። ካለመግባባት ወደ መግባባት የምንደርሰው ኢትዮጵያውያን ሁሉ ለዚህ ለውጥ የየአቅማቸውን እንዲያዋጡም ጥሪያቸውን አሰምተዋል። ይህ የውይይት መድረክ የተዘጋጀው ለአዲሲቱ ኢትዮጵያ የጋራ ንቅናቄ የድርጅት መስራች የሆኑትን አቶ ኦባንግ ሜቶን እንኳን ደህና መጡ ለማለት ነበረ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው አመሰግናለሁ ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በጀልባ መገልበጥ ሁለት መቶ ሀያ አራት ሰዎቿን ያጣችው ታንዛኒያ ዛሬ ብሔራዊ የሐዘን ቀን አውጃ ውላለች። ኤምቪኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ አንድ መቶ ሰው ሆኖ ሳለ ሦስት መቶ ሰው አሳፍራ የነበረ ሲሆን ወደምትጠጋበት የኡካራ ደሴት ቡዊሲያ ቀበሌ የባህር ዳርቻ ልትደርስ ሐምሳ ሜትር ያህል ሲቀራት ነበር የተገለበጠችው። መንገደኞቹ የተሳፈሩት በቀበሌዋ ለሚቆመው የሐሙስ ገበያ ለመድረስ ሲሆን የጀልባይቱ ቀዛፊ ወደ ወደቡ ለመድረስ ጀልባዪቱ ስትጠጋ ድንገት በማዞሩ ምክንያት ተሳፋሪዎቿ ወደ አንድ ወገን ተገፍትረው ሲጠራቀሙ ሚዛኗን በማጣቷ ነው የተገለበጠችውና ተሳፋሪዎቿ ሁሉ በቀዝቃዛው የባህር ውሃ ውስጥ የገቡት። በአደጋው ለሞቱት ጸሎትና ሽኝት ለማድረግ ዛሬ በቀበሌቱ በተካሄደው ሥነ ሥርዓት ላይ የሀገሪቱ ጠቅላይ ሚኒስትር ቃሲም ማጃሌዋ ተገኝተዋል። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ከነገ በስተያ ማክሰኞ ኒውዮርክ ላይ ይከፈታል። ለአንድ ሳምንት በሚቆየው በዚህ ጉባኤ ላይ የመንግስታቱ ድርጅት 193 አባል ሀገሮች ርዕሳነ ብሔር መራህያነ መንግስትና የየመንግስቶቻቸው ተወካይ የሆኑ ከፍተኛ ባለስልጣናት የሚናገሩ ሲሆን ለዚህ ዓመት የተያዘ ወይም የተቆረጠ ይህ ነው የሚባል የመነጋገሪያ አጀንዳ ስለመኖሩ እስካሁን አልተገለጸም። ይሁን እንጂ መሪዎቹ የየሀገሮቻቸውና የየአካባቢያቸውን አንገብጋቢ የሚሏቸውን ጉዳዮች የሚያቀርቡ ሲሆን ንግግሮቻቸውን በ15 ደቂቃ እንዲገድቡ ተጠይቀዋል። የዩናይትድ ስቴትስ ፕሬዚደንት በመክፈቻው ዕለት ከነገ በስቲያ ሁለተኛው ተናጋሪ ሲሆኑ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ጊዜ የፊታችን አርብ ተሲያት በኢትዮጵያ ጊዜ አርብ ለቅዳሜ አጥቢያ ሌሊት መሆኑ ነው ንግግር እንደሚያደርጉ በመርሃ ግብሩ ተይዟል። የጠቅላይ ሚኒስትሩ ሙሉ ንግግር በፌስቡክ ገጻችን ከመንግስታቱ ድርጅት ጠቅላላ ጉባኤ የምናስተላልፍ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከቪኦኤ የቀረበለትን ግብዣ ከተቀበለ በሳተላይት ግንኙነት በመላ ዓለም ላሉ ተመልካቾቹና አድማጮቹ ያለ ክፍያ የጠራ ስርጭት ለማድረግ ዝግጁ መሆኑን ቪኦኤ አስታውቋል። የአሜሪካ ድምፅ ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ፣ ዋሽንግተን ዲሲ ላይ ያደረጉትንም ንግግር ከኢትዮጵያ ቴሌቪዥን ጋር በመተባበር በነጻ በቀጥታና በጥራት እንዲደርስ ማድረጉ ይታወሳል። ሀያ አምስት ሰው ለተገደለበትና ወደ ሰባ የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ይካሄድ በነበረው ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባሕረ ስላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ኢራን ውስጥ ሰሞኑን የተፈጸመውን ጥቃት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒክ ሄል አውግዘው ሀገሪቱ ውስጥ እየታየ ላለው አለመረጋጋት መሪዎቿ ምክንያቱን የራሳቸው ደጋፊዎችና መሰረት ላይ መፈተሽ አለባት ብለዋል። የዩናይትድ ስቴትስ ከቻይና ጋር በምትገባበት ማንኛውም የንግድ ጦርነት በአሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ዛሬ አመልክተዋል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩት ብሬት ካቫኖ የሁለተኛ ደረጃ ተማሪዎች ሳለን ወሲባዊ ጥቃት ፈጽመውብኛል ሲሉ የከሰሱት ዶክተር ክሪስቲን ብሌሲ ፎርድ በህግ መወሰኛ ምክር ቤቱ ፊት የፊታችን ሐሙስ ቀርበው እማኝነት ሊሰጡ የመጀመሪያ ደረጃ ስምምነት ላይ መድረሳቸው ተገልጿል። የዌስት ባንክ ቀበሌ የሆነችው ኻን አልአህማር ነዋሪዎች እስከፊታችን መስከረም ሃያ አንድ የሰሯቸውን ቤቶች እንዲያፈርሱ እስራኤል ማስጠንቀቂያ ሰጥታለች። ነዋሪዎቹ ግን አንለቅም፣ ምን እንደሚመጣ እናያለን ብለዋል። አቡ ሐሚስ ናቸው የቀበሌቱ ቃል አቀባይ ይህን ያሉት። ወደ አዲሱ ልመልሳችሁ ለቀሪው ዝግጅት የራዲዮ መጽሔት የመጀመሪያ ቅንብር ግጥም ነው። እንደሚታወቀው ለሳምንቷ ምርጥ ግጥም እንላታለን። የአገሬ ምስጥ ይላሰኝ ዕጣ እንደ ሰበዝ መዞ ካፈርቄሽ ከነጠለኝ አየርሽን ከትንፋሴ ገቶ ከባዕዳም ቤት ካዋለኝ ስደት ከጉያሽ መንጥሎ ገጽሽን ከዐይኔ ከነሳኝ ፊትሽ ፊቴን ከረሳኝ አምላክ በሞቴ ያስታውሰኝ ከመስክ ጨፌሽ ያንተርሰኝ ከጥቁር አፈርሽ ያውለኝ የበአድ ምስጥ አይብላኝ ኖሩ ያላቀፍኩት ምድርሽ ስረታ በልቡ ይቀፈኝ ባልጠቅምም አይጠየፈኝ አምላክ በጸጋው ይዋሰኝ በሞት ግብአቴ ይካሰኝ። የአገሬ ምስጥ ይላሰኝ የአገሬ ምስጥ ይላሰኝ። የገጣሚ የተዋናይና የደራሲ ተመስገና ፈወርቅ የግጥም መድበል ውስጥ ያገኘናት በርዕሱ የተጠቀሰችዋን ነው ያሰማሁት። አዲሱ ዓመት ከገባ ቀናት ቢቆጠሩም የዛሬው የራዲዮ መጽሔት ዝግጅት ለ2011 የመጀመሪያ መሰናዶ መሆኑን ማስገንዘብ እንወዳለን። ያንን ካልን በኋላ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ በሰላም አሸጋገራችሁ የሚለውን የመልካም ምኞት መግለጫችንን እዮሃ አበባዬ መስከረም ጠባይ በሚለው ዜማ አጀበን ስናበቃ ወደ ቀዳሚው ዝግጅት እንዘልቃለን። ዘመንወተዲዘመንበ

Kaskerim taba, ya alvan sen

የመስገንልን ለዚያ በቃን። እናመሰግናለን። ድንፃውያኑን ቀዳሚው የራዲዮ መጽሔት የምሽቱ ዝግጅት ነው። ስሜ በላይነህ ንጋቱ ዘለቀ ነው። የገድል ስሜ መርሻ ዮሴፍ ነው። ኢህአፓ ሊቀመንበር ነኝ። ኢህአፓ ከ46 ዓመት የህቡ ትግል በኋላ በሚል ርዕስ የወጣው መግለጫ ከእናንተ ጋር ነው ማለት ነው፣ አይደለም? ትክክል። ኢህአፓ በሚለው ስም አቶ መርሻ እንደሚያውቁት የሚንቀሳቀሱ ኃይሎች አሉ። ይሄ እርስዎ የሚመሩት ኢህአፓ ራሱን ከሌሎቹ የሚለይበት አለ? ኢህአፓ ኢህአፓ ነው። በስያሜ ደረጃ መኖራቸውን አልክድም። በተለይ አሜሪካ ተመዝግበው የሚንቀሳቀሱ እና አሉ ለማለት ይህ አፓስ ሲባል ሁለታችሁንም ሰው ሊያስብ ይችላልና እንዴት ነው የምትለዩት? ለማለት ነው። በፕሮግራም ደረጃ አንድ ነን። በፖለቲካችን ደረጃ እኛ አሁን ሰላማዊ ትግል ለማድረግ ወስነን ከወገናችን ጋር አብረን ትግሉን ለመቀላቀል እየገባን ውጭ ነበራችሁ፣ አርባ ስድስት ዓመት ሙሉ ማለት ነው። ውጭ የነበሩ ይኖራሉ። እኔ ግን አገር ውስጥ ጎንደርና ጎጃም የምንቀሳቀስ ነበር። ብዙ ዓመታት ለእርስዎ ነው አርባ ስድስት ዓመት እንግዲህ የሆነው ማለት ነው። ሌላው የኢህአፓ ክፍል ሰባቱን ዓመት የትጥቅ ትግል ጭምር እያካሄደ እየታገለ የነበረ ድርጅት። አቶ መርሻ እንደ ኢህአፓ ሲባል በግልጽ እንነጋገርና ኢህአፓ ሲባል አለ እንዴ የሚል ነገር አለ። አለ እንዴ የለም እንዴ ትተን ይሄ ኢሃፓ ስሙ ባለመታደል ወይም በመታደል ይሁን አሉታዊ እንትን እንዳለው ግልጽ ነው፣ አንክድም። አንዳንድ ሰው አእምሮ ውስጥ ይሄ አለ። እውነት ነው። አደለም፣ አደለም፣ ነገሩ ያንን ያለውን አሉታዊ ግምት በኢሃፓ ላይ ያለውን አስተሳሰብ ለመቀየር ምን ያህል ዝግጅት አላችሁ? የተወሰነም ቢሆን ለማለት ነው። እሱ ላይ ራሴንም ግልጽ ማለት በበቂ በከፊል በተወሰነ ደረጃ የተወሰኑ ሰዎች እንደዛ የሚሉ አሉ። እኔም አንዳንድ ሰዎች ደርግ አስራ ሰባት ላብራራ፣ ደርግ አስራ ሰባት አመት ዋሽቷል፣ እኛን እየስከሰሰ፣ ሀያ ሰባት አመት ህወሀት ዋሽቷል፣ እኛን እየከሰሰ እነዚህን ነገሮች ለማስተባበል ኢህአፓ ጊዜ አላገኝም፣ ሁኔታ አልተመቻቸለትም። ያ ሀሰት ሲደጋገም እውነት መስሏል። እውነታው ይህ አደለም። ማንን ለህዝቡ፣ አሁን እኛ እውነታውን ነው የምንነግረው በጎ የሰራነውን ዓላማችንን ትግላችንን በደንብ እናሳውቃለን ለምን እንደታገል ምን ምን ጥያቄ እንዳነሳን የከፈልነውን መስዋዕትነት እናሳውቃለን ከዛ ደግሞ የተሳሳትንባቸው ሰቶች የሰራናቸው ነገሮች ደግሞ እነዛንም በመልኩ የእውነተኛ ጥያ አስተሶቻችንን እናቀርባለን እንገልጻለን ከህዝቡ ደግሞ የማይሳሳት የማይሰራ ብቻ ነውና ስንሰራ የተሳሳትነውን ይቅርታ እንጠይቅበታለን ጥያቄዎችን በየመድረኮቹ ጥያቄ ያላቸውን በጥሞና አዳምጠን በስርአት እንመልሳለን። ተገቢ መልሶችም አሉን። እውነትና ውሸቱም ጠርቶ እንዲታይ እናደርጋለን። እሺ ዶክተር አብይ የሰላም ጥሪ ካደረጉ ቆይቷል። አንድ አራት ወራት አልፏል። ከእናንተ ቀድሞ የገቡ የፖለቲካ ድርጅቶች፣ ፓርቲዎች አሉ። እናንተ አሁን ነው የወሰናችሁት። ምናልባት ይሄን ፕሮግራም አየር ላይ ስናወል እናንተ አዲስ አበባ ገብታችኋል። ባለፈው አርብ ተነስታችሁ ቅዳሜ፣ ትላንት እንደገባችሁ ገምታለሁ። ለምን አሁን ወሰናችሁ ቆያችሁ ወይስ ትክክለኛ ጊዜ ነው? አይ ከወሰንን ቆይተናል። ቅድመ ዝግጅት እያደረግን ነበር። በሀገር ውስጥም በውጭም በውስጥ አባሎቻችን በይፋ መንቀሳቀስ ጀምረዋል። በህጋዊ መንገድ በይፋ መንቀሳቀስ ሁኔታው ስለፈቀደ ጀምረናል። ጊዜው ነው ማለት ነው። አሁን ይህንንም የእኛንም አቀባበል የሚያዘጋጁ ጓዶች አሉ አዲስ አበባ ውስጥ፣ ሌላም ቦታ በተለያዩ ቦታዎች ከገባን በኋላም በተለያዩ ቦታዎች በመድረኮች ከህዝብ ጋር እንወያያለን። በዛው በዛው ቆይተናል፣ ግን ዝግጅት እያደረግን ነው የቆየ ነው። በዛውን ቀጥላው አሁን ጀምረውታል። ኢትዮጵያ ተገባችሁ በኋላ ምን ምን እቅዳላችሁ? ምን ልታደረጉ ወስናችኋል? ወደ የቱሬት አካባቢ ለመዘዋወር አስባችኋል? የሚለውን ጥያቄ ነበረኝና ስለጀመሩት በዛው ይቀጥሉስ የአዲስ አበባ የኢትዮጵያ ፕሮግራሞች በመጀመሪያ ያው እንደገባን መገናኛ ብዙኃን ጋራ ያው የሀሳብ ልውውጦች፣ ቃለመጠይቆችም አንዳንድ መግለጫዎችም ይሰጣሉ። ከዛ በኋላ በተናጠልም በቡድንም ሆኖ በዛ በትግሉ ውስጥ ከኛ ጋር ተሰልፈው የአካልን የስነ ልቦናም ጉዳት የደረሰባቸውን ልናገኝ የምንችላቸውን ሁሉ እናገኛለን፣ እናወያያለን፣ እናጽናናለን። ከዛ ደግሞ ሊደራጅ እና ሊሰባሰብ የሚችለው ደግሞ ከቀድሞ አባል ውስጥ ያልተዳከመው መንፈሱም ያልተዳከመው በሌላ በሌላ ሁኔታም ያልተረታውን ወገን አሰባስበን እንደገና ኢህአፓ በእግሩ እንዲቆም እናደርጋለን ወጣቱንም ከስህተቶቹም የሚማረውን ለወጣቱም በመግለጽ ከድግመ ስህተቶቹ ከጥሩ ጎኖችም ሊማር የሚችለውን በማሳየት ከወጣቶችም ጋር ከሰፊ ትልቅ ትኩረት ሰጥተን እንነጋገራለን መድረኮችን እንፈጥራለን ብለን እቅዳል። መልካም አቶ መርሻ በጣም ነው የማመሰግነው። እንደ በመጨረሻ ባለፈው እንደሚያውቁት ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መጥተው ነበረ። እርስዎ ያን ጊዜ እዚህ ኑሮ አይኑሮ አላውቅም ግን እርስዎንም ሆነ እንደው በአመራር ደረጃ የሀፓን አባላት ወይም አመራሩን አግኝተው ይሆን? ከተገናኙስ ምን ተነጋግራችሁ ይሆን? በተወሰነ ደረጃ ውጭ ያለውን የፖለቲካ ድርጅቶች ያው አንድ መድረክ ላይ አግኝተውናል። ሁሉም እድል አግኝቶ ባይናገርም እንግዲህ ትንሽ ለመነጋገር ወይም ለማ ሀሳብ ለመግለጽ ተችሏል። ግን አጥጋቢ ነበር በቂ ነበር አልልም ሰውየውም በጣም ትልቅ ሩጫ ላይ ነበረ፣ ብዙም እንቅስቃሴ እያደረጉ ስለነበረ ሰፊ ጊዜ አልሰጡንም ብለን አናማረርም። ግን ወደፊት እንነጋገራለን የሚል ተስፋ ሰጥተውናል። መልካም እና ስንገባ ያንን እንግዲህ ማድረግ እንፈልጋለን። ከቢሮአቸውን ኮንታክት ተገናኝተን እንጠይቃለን። ይቅናችሁ። በጣም አመሰግናለሁ አቶ መርሻ አሚን። ሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው ያአገር ሰው እንደው ያገርሰው ያንድ ማዕድ ገበታ ያገርሰው አብሮ የሚኮርሰው እንደው ከምር ከምር እንደው ከምር እንደው ከምር ከምር እንደው የምር እንዴት ያምርብናል ከምር ተዋደርስሎ ሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው ሰው ባልማት ገበታ ያገርሰው አብሮ የሚቆርሰው እንደው ከምር አውሮፓም ያለኸው አንተ ያገሬ ሰው እስራኤል ያለኸው አንተ ያገሬ ሰው ችዳም ላይ ያለሽው አንቺ ያገሬ ሰው ዱባይ ላይ ያለኸው አንተ ያገሬ ሰው ባሪ ላይ ያለሽው አንቺ ያገሬ ሰው ሜልቦርንም ያለኸው አንተ ያገሬ ሰው ለንደን ላይ ያለሽው አንቺ ያገሬ ሰው ናይሮቢም ሽአንች ያገሬ ሰው የመንም ያለሽው አንቺ ያገሬ ሰው ካርቱ ላይ ያለኸው አንተ ያገሬ ሰው ደበርቅም ያለኸው አንተ ያገሬ ሰው ጅጉትም ያለሽው አንቺ ያገሬ ሰው ትስኪናታች የት እነሰባሰበው በእንግሊዝኛው ምኅጻረ ቃል ሲድ ይባላል። ወደ አማርኛ ሲመለስ ማኅበረ ግዩራን ዘራ ኢትዮጵያ ከአራት ወራት በፊት ሃያ ስድስተኛውን ዓመታዊ ሽልማት አሰጣጥ ፕሮግራሙን ሲያካሂድ አምስቱን የቀድሞ የኢትዮጵያ ነገሥታት ዘ ማግኒፊሰንት ፋይቭ ብሏቸዋል። ዳግማዊ አጼ ቴዎድሮስን፣ አጼ ዮሐንስ አራተኛን፣ ዳግማዊ አጼ ምኒሊክን፣ ንግሥተ ነገሥታት ዘውዲቱን እናም ቀዳማዊ አጼ ኃይለ ሥላሴን ሸልሟል፣ እውቅና ሰጥቷል። የአጼ ቴዎድሮስን ሽልማት አንድ የቤተሰብ አባል ናቸው የተቀበሉት። መሸሻ ካሳ ይባላሉ ካሳ የሚለው ስም ከዛ ጋር የተያዘ ነው? ምንድን ነው እርሰው? ላጼ እውነት ነው ቴዎድሮስ፣ ከዛ ጋር የተያዘ ነው። የአጼ ቴዎድሮስ ልጅ ራስ ምሻ ቴዎድሮስ ይባላሉ። ራስ ምሻ ቴዎድሮስ ደጃዝማች ካሳ መሻን ይወልዳሉ። ደጃዝማች ካሳ መሻ እኔን መሸሻ ካሳ ይወልዳሉ። ይሄ ነው ዝርያው። ስሙን በሙሉ ነው የወሰዱት። እርሶ ሌላ ስም አልተሰጠውት ማለት ነው? አልተጨመረልኝም። እንግዲህ የያቴን ስም አባቴ ደገሙና አባታቸውን ለማስታወስ እኔን በአባታቸው ስም ጠሩኝ። እንዴት ነበር እስቲ ያኔ ስለ አጼ ቴዎድሮስ እንግዲህ ታሪክም ይነገራል ስለ እሳቸው ታሪኩን የነገሩት ማሞ ሙጬ ናቸው። ፕሮፌሰር ማሞ ሙጬ ነበሩ። እሳቸውም አቅርበዋል። እኔም የተወሰነ ነገር ተናግሬያለሁ። እስቲ የዘር ግንዶ እንዴት ነው አሁን የአጼ ቴዎድሮስ የልጅ ልጅ ነኝ ሲሉ እስቲ ቴዎድሮስ ከሌን ከሌን የሚለውን ትንሽ ዘርዘር ያርጉ አጼ ቴዎድሮስ ሲጀመር አምስት ልጆች ነው የነበሯቸው ራስ መሸሻ ቴዎድሮስ፣ ወይዘሮ አልጣሽ ቴዎድሮስ፣ ቀኝ አዝማች ኃይሉ ቴዎድሮስ፣ ቀኝ አዝማች ኢማም ቴዎድሮስ፣ ልውል አለማየሁ ቴዎድሮስ ናቸው። ከእነዚህ ውስጥ የራስ መሸሻ ቴዎድሮስ በኩል ነው እኔ ያለሁት። የራስ መሸሻ ቴዎድሮስ ደጃዝማች ካሳ መሸሻ ይወልዳሉ። ደጃዝማች ካሳ መሸሻ እኔን መሸሻ ካሳ ይወልዳሉ። ዙርያዬ ይሄ ነው። አሁን በህይወት ያላችሁ ስንት ናችሁ አቶ መሸሻ? ከዚሁ ከደጃዝማች ካሳ ልጆች አራት ነን። ወደ ጊዜ ያለ ነው እንዶ ትገናኛላችሁ? እንገናኛለን። አዎ። እዚህ አካባቢ ነው የምትኖሩት? ዋሽንግተን እርሷ ዋሽንግተን ነው ያሉት። ሜሪላንድ አካባቢ ነው የምኖረው። ሌሎቹ ደግሞ ኢትዮጵያ፣ አንዱ ጀርመን ነው የሚኖረው። ለበዓሉ ከኢትዮጵያ የመጡ የሉም? አሁን ለጊዜ የመጡ ሰዎች የሉም። ሲድ ጥሪ ወረቀት አደርሷቸዋል ዘራ በበሽ ካሳ ተያሊዮን ና አቶ ዮሐንስ ካሳን በቦታው እንዲገኙ ጥሪ ግን ያው በኤምባሲ በኩል ያለው ፕሮሰስ ሊያልቅላቸው ባለመቻሉና ሰዓቱ ማጨር በነው መሆኑ በቦታው አልተገኙም። በቦታውን የብቻን የተገኘው እንደው እንደሚያስታውሱት እንግዲህ ሲል በየዓመቱ ዕውቅና የሚሰጣቸውን ሰዎች ታሪካቸውን የምንችለውንም እያቀረብን እንዲህ እናዋያለን። የዘንድሮው አራት ወር ቢያልፈውም ታሪኩ ምን ጊዜም ለአድማጭ ሊቀርብ ይችላል። ምንም ችግር የለውም። ጊዜ አለፈበት የሚባል ነገር አይደለም፣ እና ለዚህ ነው ዛሬ ያቀረብነዎት። እንዴት ነበር ግን የበዓሉ ስሜት እርሶ? ለዚህ ውይይት ቀጠሮ ሰወስድ እንደው ሲድ ላደረገው ነገር እግረ መንገዴን ለማመስገንም ነው እንጂ ብዙ ነገር የታወቀ ነው ብለውኛል። አዎ የታወቀ ነው። ግን ምን ስሜት ፈጠረብዎ በዛን ዕለት እዛ ቦታ ዳግማዊ አጼ ቴዎድሮስን ተወክለው ሲገኙ እጅግ በጣም ደስተኛ ነኝ። ማለትም አጼ ቴዎድሮስ ከሞቱ በመቶ ሀምሳ ዓመታቸው የሚዘክር ድርጅት መገኘቱ አጼ ቴዎድሮስ የተረሱ መንግስት ናቸውና አስታውሰው በዚህ ቦታን ተገኝተን የእሳቸውን ሽልማት በማገኝበት ጊዜ የተሰማኝ ደስታ ከፍተኛ ስሜት የሚሰጥ ነው እና ማህበረ ኢትዮጵያ በእንግሊዝኛው አጠራር ሲሄድ ይህንን ፕሮግራም በማዘጋጀት ቀድሞ ነገስታትን በመዘከር ጊዜያቸውና እና ገንዘባቸውን መስዋዕት በማድረግ ላዘጋጁት የቦርዱ አባላትና የማህበረ ብሔራን ዘረ ኢትዮጵያ አባሎች በአጼ ቴዎድሮስ ቤተሰቦችና ደጋፊዎች ስም አክብሮቴን እና ምስጋና የላቀ መሆኑን ልገልጽ ወዳለሁ በቅድሚያ። በመቀጠል እንግዲህ አጼ ቴዎድሮስ ለሀገር የሞቱ ሀገራቸውን አንድ ለማድረግ ኑሯቸውን ከሀገራቸው ጋር በማቆራኘት ብቻ ከህይወታቸው መስዋዕትነት የከፈሉ ታላቅ መሪ እንደነበሩ እኔ መሆንኩ ማንኛውም የኢትዮጵያ ሕዝብ የሚገነዘበውና የሚያውቀው ታሪክ ነው። ሆኖም ግን እንደድል ሆኖ ከዛ በኋላ በነበሩ መንግስታት ምንም አይነት ድጋፍና ስማቸውም እንዲገን ባለመፈለጉ ተደብቆ የቆየ ነው። ተደብቆ ቢቆይም ብዙ ሰዎች፣ ብዙ ጋዜጠኞች፣ ብዙ የመድረክ ሰዎች ቴዎድሮስን በቲያትር በመጽሐፍ በብዙ ነገር ገልጸዋቸዋል። ቴዎድሮስ እንዲያውም በተለይ አሁን ሀገራችን ባለችበት ጊዜ የአንድነት አርማና የአንድነት ምልክት ሆነው በየሰልፉ ላይ የሚነሱ ፎቶግራፋቸው የሚለጠፍ ፍቅር ያላቸው መሪ እንደነበሩ የተገለጸበት ጊዜ ከመቼውም በበለጠ በዚሁ አሁን በያዝነው ዓመት ነው። ይሄም እጅግ በጣም ያስደስታል። አንድ ሰው በሰራው ስራ በመቶ ሃምሳኛው አመት ላይ ታውሶ ምስጋና በህዝብ ዘንድ ማግኘት ከመቼውም ጊዜ በበለጠ የሚያኮራ ነው። እንደው አቶ መሸሻ የአጼ ቴዎድሮስ ዝርያ ስለሆኑ አንዳንድ ነገር ከአጼ ቴዎድሮስ እርሶ በግሎ የወረሱት ባህሪ ወይም ከቤተሰቡ ከዛ የዘር ግንድ የወረሱት ባህሪ ያለ ይመስሎታል? የወረስነው ባህሪ ከቤተሰቡ ምናልባት እሳቸውን ትህዝና ነው፣ ለሰው መልካም ነገር ማሰብ ነው። እንግዲህ አልፎ አልፎ ደግሞ የልጅ ልጆች ሀይለኝነቱን ጨምረው የሚታዩ ይኖራሉ። አዎ፣ እንደ እሱ ለአነሳ ነበር ትህትና ቢሉ ትህትና እና ሀይለኝነት የተለያየ ነው። በእርግጥ ሀይለኛ ሰው ትሁት ሊሆን ይችላል። ሩሩ ነበሩ ይባላል። አጼ ቴዎድሮስ በጣም ሩሩ ነበሩ ይባላል። ከሩሩነታቸው ከመነጨ ነው ወደ ሀይል የሚያዘነብሉት የሚሉ ብዙ እንትኖች አሉ፣ አፈ ታሪኮች አሉ። ትህትናንና ሀይለኝነትን ወርሻ ለው ነው የሚሉኝ ሁለቱም እንደየመልኩ ይነበባል ነው። እውነት ነው፣ እውነት ነው። እንደየመልኩ ይነበባል ነው። ሌላው አቶ መሸሻ ስለ አጼ ቴዎድሮስ እንደው በብዛት ያልሰማ ነው ምናልባት የተቀበሩበት ቦታ ራሳቸውን ለገደሉ ነው ታሪክ የምናነባው፣ የት ተቀበሩ? የቀብሩ ቦታ ይታወቃሉ። እናንተስ ቤተ ዘመዶች ያን ቦታ ለማየት እድል አግኝታችኋል ወይ? አጼ ቴዎድሮስን መቃብር የእኔ አያት ራስ መሻ ቴዎድሮስ አጤ ቴዎድሮስ መጀመሪያ በመቅደላ መድኃኔዓለም ቤተክርስቲያን ነው አስከሬናቸው ያረፈው በሞቱበት መቅደላ። በኋላም ትልቁ ልጃቸው ራስ መሻ ቴዎድሮስ አገራቸውን ህዝብ ከጎንደር በማሰባሰብ አጤ ቴዎድሮስን አጥም ከነበረበት ከመቅደላ መድኃኔዓለም ቤተክርስቲያን በማውጣት ከብዙ ቀን ጉዞ በኋላ መጀመሪያ ከተማሩበት ሀገራቸው ጎርጎራ ቸንከር ተክለ ሃይማኖት ላይ ከተለቀሰላቸው በኋላ ወደ አለፋታ ቁሳ በመጓዝ አባታቸው ሀገር ከሆነው ቋራ ከሚገኘው ከታላቁ ገዳም ማህበረ ሥላሴ ገዳም ለመጨረሻ ጊዜ በክብር አርፏል። ሌላ አንድ ሌላ ማስተላልፈው መልእክት ስላለኝ፣ መልካም በሱ እናጠቃል። እሺ፣ ታላቁ መሪ አፄ ቴዎድሮስ ቤተሰቦች ለሀገር የሞቱ ንጉሥ መሆናቸው እየታወቀ ጊዜ በፈጠራቸው ሰዎች አድሀሪ ናችሁ በመባል ንብረታቸው ተወርሶ ቤተሰቦቻቸው በየቦታው ተበታትነው ይገኛሉ። አሁን ለኢትዮጵያ መንግስት የማሳስበው ነገር ቢኖር ውለታቸውና ለሀገር ያበረከቱትን አስተዋጽኦ በመመልከት ለሌሎች የመንግስት ቤተሰቦች እንደተደረገ ሁሉ የተወሰደባቸው ንብረት እንዲመለስላቸው በዚህ አጋጣሚ ላሳስብ እወዳለሁ። በተጨማሪም ላጤ ቴዎድሮስ ልጆች፣ ቤተሰቦች፣ ደጋፊዎች ለመላ የኢትዮጵያ ህዝብ

ከአዲስ አበባ ውስጥ የምኒልክ ትምህርት ቤት ዲሬክተር መሆን በጣም ደጅ የሚያስጠና ነው። ባለፈው ፕሮግራም ዶክተር አግደው ረዴ እንዲህ ሲሉ ነበረ ውይይታችንን ያቋረጥ ነው። ዛሬ እንቀጥላለን። ዘመናዊ ትምህርት በኢትዮጵያ ዝክረት ማልም ይሄ ነው። ከዶክተር አግደው ጋር ቀደም ብለን ባደረግናቸው ውይይቶች የሕይወት ታሪካቸውን በአጭሩ አጫውተውናል። ዛሬ ደግሞ ወደኋላ መለስ ብለው ቀደምት የውጭ ሀገር ትምህርት ቤቶች ዲሬክተሮችን ጭምር እያስታወሱ ቁም ነገሩን በቀልድ እያዋዙ ያጫውቱናል። እና ምኒልክ ትምህርት ቤት ብዙ ዲሬክተሮችም አሉ ነበሩ። መጀመሪያ ሀና ሳሊብ የሚባል ግብፃዊ ነው በአጼ ምኒልክ ጊዜ የተመደበው። ያን ጊዜ አቡነ ማቴዎስ ይባላሉ ጳጳሱ ግብፃዊ ናቸው። በዳግማዊ ምኒልክ ንጉሠ ነገሥትና በአቡነ ማቴዎስ መካከል መግባባት አለ እና ሀኪም ወርቅ ነህ የሚባሉ የመጀመሪያ የተባይ መኮንን ሲመረቅ ዲሬክተር ነበሩ። ምኒልክም አማካሪ ነበሩ። ሀኪም ወርቅ ነህ እሳቸው ከህንድ መተው ግብፅም፣ ቤሩትም፣ እንግሊዝም ሀገር የኖሩ ናቸው በልጅነታቸው። እና ሀኪም ወርቅ ነህ የሚፈልጉት እንግሊዞች እንዲመጡ ነው። ጠብ ነበረ። ሁለቱ አይዋደዱ ሀኪም ወርቅና አቡና ማቴዎስ አይዋደዱም። በማይዋደዱበት በእምነት ይሁን አንደኛው ሃይማኖት አጥባቂ ይሁን አንደኛው ደግሞ የላላ ይሁን አይታወቅም። እና አቡነ ማቴዎስ ለአጼ ምኒልክ ከንትም ብለው እንግሊዞች አራት እንግሊዞች ይመጣሉ፣ የቀረው ግን ህንድ ነው የሚሆነው አሉ። ማቴዎስ ግን ንጉሱ ከመኳንንቱ ጋር ግራና ቀኝ አዩና ሃይማኖቱን መነካካት አደገኛ መሆኑን አዩ። ኋላ አቡነ ማቴዎስ እንዳሸነፉ ተቆጠራል። ከግብጽ እና ከህንድ ብቻ ከህንድ ቀዳማዊ ኃይለ ሥላሴ ጊዜ ነው። በአጼ ምኒልክ ጊዜ ራማሴ የሚባል ግብጻዊ መጣ። ራፋት የሚባል ግብጻዊ መጣ። ረልድ የሱድን ደግሞ መጣ እና በርንስ የሚባል ካፕቴን፣ ስሚዝ የሚባሉ እና ሚስተር ዛኪ ደግሞ የግብፅ፣ ሚስተር ፊሊፕስ ደግሞ አሜሪካዊ መጣ። ዶክተር ማቲው የሚባል ኢንዲያ ነው እንደገና መታ። ወደ ስድስት ሰባት ዲሬክተሮች አሉ፣ የውጭ ዲሬክተሮች። እነሱ ሁሉ እየጠመረጡ ነበር ይመጡት። ተማሪውም እንግዲህ ከነዚህ ከዲሬክተሮች ጋር በቋንቋ የሚግባባ ነበር፣ ጎበዝ ነበር። እንዴት ነው? ተማሪዎች እንግዲህ ያን ጊዜ ዘጠና ስድስት ናቸው ሊገርም ይችላል አንዳንዱ የሚያስቅ ነው ዶክተር አግደው ረዴ ስለ ቀድሞ የትምህርት ቤት ርዕሰ መምህራን ዲሬክተሮች እንዲህ እንዲህ እያሉ በሰፊው ካጫወቱን በኋላ ተማሪውን በተመለከተ ደግሞ ምንም ይሁን ምን አገሬ የኔ ነው እንዲል ነው ወንዙም የኔ ነው ተራራውም የኔ ነው አየሩም የኔ ነው ድንበሩም የኔ ነው እንዲል ያስፈልጋል በጠይምነቱ ኮርቶ እንዲናገር ነው በንጉሰ ነገስቱ እንዲያከብር፣ ሃይማኖቱ እንዲያከብር፣ ባህሉን እንዲያከብር፣ ቋንቋውን እንዲያከብር ያስፈልጋል። አንድ ወጣት አስር ጊዜ ቢማርም ባይማርም ይሄ ነበር። በሶስተኛ የመጀመሪያው አጼ ምኒልክ ጊዜ የነበረ ነው። ቋንቋ እና ሀሳብን ከዘመናዊ ስልጣኔ ጋር የማስተዋወቅ ጉዳይና ትምህርት ፍቱን መድኃኒት መሆኑን በአጼ ምኒልክ ጊዜ ነው እንዲታወቅ የተደረገው ይሄ ትልቅ ምዕራፍ ነው። ምክንያቱም ብዙ አስተሳሰብ አለበት ሀገር ትምህርት ያዋጣናል ብለው ነው የምኒልክ ሲሄን ሲከፍቱ ተቃውሞ ነበረባቸው። በሁለተኛው እንደተባለው ራስ መኮንን አንደው ተፈሪ መኮንን ተፈሪ መኮንን ተፈሪ መኮንን ደግሞ የተፈሪ መኮንንም ደግሞ የስልጣኔ ሀሳብ የተማሩት ከአፄ ምልክ ነው። ምክንያቱም ራስ መኮንን የሚባሉ አባታቸው አብዛኛው ወደ ጣሊያን ሀገር፣ ፈረንሳይ ሀገር፣ ጀርመን ሀገር፣ እንግሊዝ ሀገር ሄዱ ነበር እየተላኩ ራስ መኮንን ራሳቸው አንጎላቸው ክፍት ነው ስለዚህ ልጃቸው ይቀርጹት ነበር። በትምህርት በእውቀት አስተሳሰብ፣ ፍርድ አሰጣጥ ምናምን ማለት ከሰው ጋር ሲኖር አንድ ልጅ የሰው ሁኔታ እንዲያጠና ማስተማሩ ማቅፉ አይደለም እና ያ ከዚያ በኋላ ጣሊያን መጣብን። ትዝ ይልህ እንደሆነ ጣሊያን ሲመጣ ምን ይልክም ደግሞ የኤርፎርስ ካምፕ ነበር የሆነው እንደገና የእስር ቤት ነበር የሆነው። አመሰግናለሁ ዶክተር አግደው ረዴ። ጣሊያን መጣ፣ ከዛ በኋላስ ከዛ በፊትስ የነበረው ምን አይነት ነበር የትምህርቱ ሁኔታ? ይህን በተመለከተ ወደኋላም ወደፊትም እየሄድን እንግዲህ በሰፊው እንጨዋወታለን። ለዛሬ በዚሁ ይቃኛል።

của đá su sai nhà đu lờ thao hì rà đ hì ra đh tứ di thau iư ta gờ lên ማሸራል ይንጎመላላል ማለት ይሆን? ማሪቱ ወደ ስቱዲዮ መጥታ እንድታጫውተን ልንጋብዛት ስንሞክር ፈልገን አላገኘናትም። በየስቴቱ እየተቀባበሏት ለእኛ ውረፋ አልደረሰም። እንደደረሰን እናቀርባታለን። ለአሁኑ እናመሰግናለን። የሰንደቅ ዓላማ ነገር የባንዲራ ነገር ሲያወዛግብ ሰንብቷል። ኢትዮጵያ ውስጥ ሁለት ምሁራን አወያይተናል። ከኒውዮርክ ፕሮፌሰር ጌታቸው ኃይሌ የቋንቋና ሥነ የጥንታዊ መጽሐፍ ተመራማሪና አጥኚ የባህሬን ድርሰት አጥንተው የተረጎሙ ናቸው። ከብዙ በጥቂቱ ስናስተዋውቃቸው፣ ሌላው እንግዳ ፕሮፌሰር ኃይሌ ላሬቦ ናቸው። ከአትላንታ ጆርጂያ በሞርሃውስ ኮሌጅ የታሪክ መምህር ናቸው። ፕሮፌሰር ኃይሌ አመሰግናችኋለሁ፣ ሁለታችሁንም ለውይይት ፈቃደኛ በመሆናችሁ። ዶክተር ጌታቸው ከአባባሉ ብንጀምር ባንዲራ ነው ሰንደቅ ዓላማ እስከ ቅርብ ጊዜ ድረስ ሰንደቅ ዓላማ ነበር የሚባለው ሁለቱንም ጭምር ነው። ሰንደቁንም የሚተከልበትንና ዓላማውን፣ ሰንደቁ መቆሚያው ነው። ዓላማው እዚያ ላይ ያለው ምልክቱ ነው። አሁን ዛሬ ባንዲራ የሚባለው ሰንደቅ ዓላማ የሁለት ቃል የተያያዘ ነው። ባንዲራ ሲባል ትርጉሙን ይለውጠዋል እንዴ? ፕሮፌሰር ኃይሌ ባንዲራ ከጣሊያንኛ የመጣ ነው። ባንዲራ ከዛ ነው የወሰድነው። ጣሊያን በሃገራችንን በያዙ ጊዜ አናስታውልም እንጂ ብዙ ነገር ትተውልናል። ጣሊያኖች የተውልን ቅርስ ነው እንደ ማለት ነው። ገባኛው ባንዲራም ከነሱ የመጣውና ሌላም የወረስነው ነው አለ ሊሉኝ ነው። ጥሩ እንደ ባንዲራ ሰንደቅ ዓላማ በንል ልዩነት የለውም። አንዳንድ ሰዎች ባንዲራ ስንል ሰንደቅ ዓላማ ነው የሚባለው ስለሚሉ ምናልባት አጠራሩ ስተት ይኖረው የሆነው ብዬ ነው። ቀደም ሲል ለፕሮፌሰር ጌታቸው መነሻ ጥያቄ ያደረኩት ያደረግኩት በዛውን ቀጥል ፕሮፌሰር ጌታቸው ስለ ሰንደቅ ዓላማ አንድ ሀገር ከዚያም ደግሞ አልፎ ቡድን ወይም ድርጅት ሰንደቅ ዓላማ የሚያወጣበት ሕግ አለ ምንድን ነው የሰንደቅ ዓላማ አወጣጥ፣ አጀማመር፣ ህግ ደንቡ? የሰንደቅ ዓላማ አመጣጥ ከሀገር ከመገንባት ጋር የተያያዘ ነው። አንድ ሀገር ይኖራል፣ አንድ መንግስት ይኖራል፣ አንድ መገናኛ ቋንቋ ይኖራል፣ አንድ ምልክት ይኖራል እና እነዚህ ሁሉ አብረው የሚመጡ ናቸው እና ይሄ እነዚህ ሁሉ የትኛው ነው በህዝብ የሚደረገው? ያው መሪዎቹ የሚያመጡት ነው። ሀገርም ስትፈጠር አንድ ቤተሰብ ይጀምራታል፣ ሰፊ ሀገር ትሆናለች። መንግስትም ሲቋቋም አንድ ቤተሰብ ያቋቁመዋል፣ ያ ሰፊ መንግስት ይሆናል፣ ለሁላችንም ያቅፋል። ለዚያ እንግዲህ ምልክት፣ የአንድነት የአንድ ሀገር ምልክቶች ናቸው እነዚህ ሁሉ። ፕሮፌሰር ሀይሌ ምናልባት ይሄኑ ጥያቄ እንደው ህግ አለው ወይ አጀማመሩ፣ አመጣጡ ባንዲራ እንዴት ነው ሰንደቅ ዓላማ ወይንም በኢትዮጵያ ብዙ ነገር ስናይ ሁሉ ነገር በባህል ነው የሚሄደው። ከአፈ ታሪክ ላይ ነው ተመሰረተ ከጊዜ ወደ ጊዜ በሀገር ውስጥ ሰንደቅ ዓላማ እንዳለ በሰፊው ህዝቡ እንደሚጠቀም ለምሳሌ በሰርግ ጊዜ፣ በጦርነት ጊዜ፣ በህዝብ በዓል ጊዜ እንደሚጠቀሙ ይናገራል። አሁንም ቢሆን በኢትዮጵያ ውስጥ ሰንደቅ ዓላማ ስለበስናለን፣ በሰርግ ስጠቀሙናለን፣ በጦርነት ጊዜ ስጠቀሙናለን። እንግዲህ ረጅም ታሪክ አለው ማለት ነው ግን በህግ መሰረት ማለት ለመጀመሪያ ጊዜ የኢትዮጵያ ሰንደቅ ዓላማ ይሁን ብለው የሰጡን አጸ ምኒሊክ ናቸው። አጸ ምኒሊክም ይህን ያደረጉት ከአድዋ ጦርነት በኋላ ነው። ምክንያቱ ደግሞ የቀኝ አባይን የኢትዮጵያ ድንበር ለመወሰን የሄዱ የነበሩት አሳሾች ፈረንሳዮችና ኢትዮጵያውያን አይ፣ ለማስታወቅ ሰንደቅ ዓላማ ያስፈልገናል ስሏቸው፣ እሳቸው ያንን ቀለም ማለት ለመጀመሪያ ጊዜ ጸሐፊው እንደሚነግረን ከሆነ ለመጀመሪያ ጊዜ የኢትዮጵያ ቀለማትን በአንድ ጋ ሰፍተው ይሄ ሁላችሁ ሰንደቅ ዓላማ ብሎ ሰጥጧቸው ይላል። እንግዲህ ያሰፉት ሰንደቅ ዓላማ ታሪኩ ረጅም ነው። እሺ፣ አይ፣ ደህን አንዱ ሰፊ ነው። እኛ አጠቃቀሙ በኢትዮጵያ እንዴት እንደጀመረ ለመግለጥ ያህል ነው። ግን ሁለታችሁም ምናልባት ሰንደቅ ዓላማ አንድ ሀገር ምልክት በመሆኑ ከተስማማችው እንደው ነገሩን ውይይታችንን ወደ ተጨባጭ ለማምጣት ወደ ኢትዮጵያ ሁኔታ ለማምጣት ዛሬ እንደምታውቁት በሰንደቅ ዓላማ ምክንያት ግጭት እንደተካሄደ ኢትዮጵያ እንደነበረ እናውቃለን። የሀገር ምልክት ሆኖ ያለን ሰንደቅ ዓላማ አንዱ ተነስቶ መንግስትን የማይፈልግ እኔ መንግስትን እቃወማለሁ፣ እንደውም ይሄ መንግስት ይፋ ያደረገው ሰንደቅ ዓላማ እኔን አይወክልም፣ እኔም ራሴ ኢትዮጵያ አይደለሁም የሚል ተቃዋሚ ኃይል ይኖራል። በዚህ ጊዜ የራሱን ሰንደቅ ዓላማ ለማውጣት ይችላል ወይ? እንዲህ አይነቱ አካሄድ ያስኬዳል ወይ? አንድ ነገር ሊጨምርና ወደዚህ ልምጣ። አረንጓዴ፣ ቢጫ፣ ቀይ መጀመሪያ ሶስቱ ቀለማት በሶስት ጨርቅ ላይ ነበረ የሚንጠለጠሉት ለብቻ ለብቻ ለየብቻቸው ነበር የሚንጠለጠሉት። በኋላ ነው አሁን በአጼ ምኒልክ ጊዜ ነው የተሰፉት። መሀላቸውም ላይ ደግሞ ምን ይልክ የሚል ምም የሚል ምልክት ነበረበት። ወደ ጠየከው ጥያቄ ልመለስና ኢትዮጵያዊነቴን አልቀበልም የሚል ሰው ይኖራል። ምክንያቱም ኢትዮጵያ ስትቋቋም እኔ ያልነበርኩም አባቶች ያልነበሩም የሚል አለ። ብሔራዊ የሆነው ምልክት ሁሉ እኔ አልቀበልም፣ እኔ የምፈልገው መሆን አለበት የሚል አለ። ሁለተኛ ደግሞ እዚህ አሜሪካን ሀገር የኮንፌዴሬት የሚባል ባንዲራ አለ እና ብዙዎች በተለየ ጥቁሮች አይወዱትም እና እኛን የሚጨቁን ምልክታችን ነው እና ይወገድልን የሚሉ አሉ። እና ያስ በሚሆንበት ጊዜ ባንዲራውን ይዘው ይሄንም ባንዲራ ይዘው ነው የመጡት የሚል አንድነት ሆነንበታል ብሎ ከማየት ይሄ ባንዲራ ኢትዮጵያን አንድነት ምልክት የሆነበት ነው በማለት ፈንታ ኢትዮጵያ በግድ ኢትዮጵያውያን የሆንበት ነው ሲሉ ኢትዮጵያዊነታቸውን መካዳቸው ነው እንጂ ባንዲራውን መካዳቸው አይደለም። እሱ ምልክት ነው እና ይህን እንግዲህ እንዴት አድርገን እንየው በሚባልበት ጊዜ ይሄ እንግዲህ የመንግስት ውሳኔ ነው። አንድ ሀገር አንድ ባንዲራ እንደሚኖረው የታወቀ ነው። አሁን ያለው ባንዲራ ይኸው አሁን ኢህአዴጎች ባለ ኮከብ ያደረጉት ነው። ህጋዊው አሁን ሌሎቹ ሁሉ ህገ ወጥ ናቸው። በኢትዮጵያ መንግስት አስተያየት ህገ ወጥ ነው እና የአሁኑ መንግስት ይሄንን በባንዲራ የምንጣላበት ምክንያት ምንም አይደለም። ሁሉም የፈለገውን ያውለብልብ ጊኔ የኢትዮጵያ ባንዲራ ይሄ ነው። እኛ መንግስትን በምንወክልበት ጊዜ የመንግስቱን ባንዲራ ይዘን እንገኛለን። ሌላው ህዝብ ግን የፈለገውን ባንዲራ ቢያውለበልብ ወይንም ደግሞ ቢያቃጥል ይሄ ዴሞክራቲክ ስሜት ነውና በዚህ ምክንያት አንድ ሀገር ወይንም አንድ ህዝብ ሊጨቆን አንድ ህዝብ ሊጨቆን አይገባውም ሊቀጥ አይገባውም። አሁን እንግዲህ ዋናው ነገር ምን አይነት ያለ ባንዲራ እንኖራለን? አንድ መንግስት ያለ ባንዲራ ሊኖር አይችልም። ለመንግስት ማሳመኛው እንግዲህ ህገ መንግስቱን አክብሩ ነው የሚለው ከዚህ የበለጠ ምንም ሊያደርግም አይችልም። እሱማ ህገ መንግስቱ ጋርም ስንሄድ ሌላ ችግር ይነሳል። አዎ አሁን ያለው ከዚህ ሁሉ ጭቅጭቅ፣ አርማውን እናስቀርና ሁላችንም አንድ የሚያደርገውን ልሙጡን መያዝ ነው። እንግዲህ ልሙጡን መያዝ እንዴት አድርጎ ወደኋላ እንደሚወስድ አይታየኝም። ባለ ኮከቡን የተጠላው የኢህአዴግ ስለሆነ ነው እንጂ ሦስቱ ቀለሞች አሉ፣ ተቀባይነት አላቸው በአብዛኛው ዶክተር ጌታቸው እንዳሉት ኢትዮጵያ አሁን የተፈጠረች ሀገር አልነበረችም፣ አይደለችም። አፄ ምኒልክም ሆነ አፄ ዮሐንስ በደብዳቤያቸው እንደሚገልጹት የጥንቱን የኢትዮጵያን ዳር ድንበር እግዚአብሔር ከፈቀደልኝ እና ጊዜ ከሰጠን ለማቋቋም እንሞክራለን ብለው በአጭሩ ነው ያቆሙት። በዚህ ምክንያት እነዚህ እኛ ኢትዮጵያውያን አይደለንም አፄ ምኒልክ ነው በግድ ኢትዮጵያውያን አድር ያደረጉን የሚሉት አንደኛ የተዛባ የታሪክ አስተያየት ያላቸው መሰለኝ። ምክንያቱም የኢትዮጵያን ታሪክ ከአፄ ምኒ ክ ጀምሮ ነው የሚያዩት። የኢትዮጵያ ታሪክ ከዛ በላይም ነው። ሕዝቡም ስጋባ ከአንድ ቦታ ወደ ሌላ ቦታ ስፈልስና ስዘዋወር በቋንቋም ሆነ በባህልም ሆነ በሃይማኖትም ሆነ ስተሳሰር ነው የኖረው። በዚህ ምክንያት ታሪክን በታሪክነቱ ሰፋ አድርገን ማየት አለብን። ዝም ብለን የራሳችንን የፈጠራ ታሪክ መሰረት አድርገን በዚያው ላይ መሟገትና መጣላት ያለብን አይመስለኝም። ቅንነት ያስፈልጋል። እነዚህ እንግዲህ የራሳችን ሰንደቅ ዓላማ የሚሉት ቡድኖች የሚተርኩት ታሪክ በጣም ቅርብ ጊዜ ነው። የኢትዮጵያን ታሪክ ሙሉ በሙሉ አያንጸባርቅም። የብሔራዊ ሰንደቅ ዓላማ አለ፣ ግን እያንዳንዱ ድርጅት ደግሞ የየራሱ መግለጫ የሀሳቡ የዓላማው ድርጅቱ መግለጫ አለ። የቆመበትን ዓላማ የሚገልጥ አለ፣ ግን የሀገርን ሊተካ አይችልም። የሀገር ደግሞ መታየት የሚገባ ከታሪካዊነቱ አንጻር ነው እንጂ ከግል ስሜት ወይ ከቡድን ስሜት ተነስቶ መሆን ያለበት አይመስለኝም። ሰንደቅ ዓላም የሚወሰነው በአንድ ቡድን አይደለም። በሀገሩ በሚኖሩትን ትስስሮች፣ ታሪክ፣ እምነት እና ማንነት ማንጸባረቅ ያለበት መሰለኝ። ሳለማወቅ እና ካለመረዳት የተነሳ ይመስለኛል። በዛ ሀገር ህግ በዛ ሀገር ህግ አልገዛም፣ እንዲያውም የዛ ሀገር ሰው አይደለሁም ዜጋ አይደለሁም፣ ለምሳሌ ኢትዮጵያ አይደለሁም የሚል ኃይል ሌላ የራሱን ሰንደቅ ዓላማ ይዞ ይታገላል። ይሄ ልክ አይደለም ብላችሁኛል። ግን በዛው ላይ ልሂድና ምናልባት አንዳንዱ ደግሞ እንግዲህ አንተ ኢትዮጵያዊ ካልሆንክማ ስለ ኢትዮጵያ ጉዳይ መሟገት የለብህም፣ ሰንደቅ ዓላማውንም አትቀበልም፣ ስለዚህ በኢትዮጵያ በሀገር ውስጥ ጣልቃ አትግባብም የሚል ጥያቄ ቢመጣ ሲያስ ያስኬዳል በዛው ይሄዱ ፕሮፌሰር ሀይሌ እና ወደ ዶክተር ጌታቸው ይሄዳለሁ ወደ ፕሮፌሰር ጌታቸው ይሄ ሀይል በህዝብ ተመርጦ ነው ወይ እንግዲህ ሀገር ስባል ሳለ ኢትዮጵያ የተቋቋማችው በነዚህ ሀይሎች ወይ በነዚህ ቡድኖች ስምምነት አይደለም ተቋቁሟ የቆየች ሀገር ናት እነዚህ አሁን መጥተው የለም እኔ አልቀበልም ብሉ የቀረው የኢትዮጵያ ክፍል መስማማት አለበት ምክንያቱም ያ ሀገር የኢትዮጵያም አካል ነው የአገሩም አካል ነው በዚህ ምክንያት እነዚህ ትንሽ ቡድኖች በሚሉት ተመርቶ ከብዙ ዘመናት ታሪኩ አባል የባለቤትነቱ አባል የሆነውን አካባቢ ዝም ብሎ መልቀቅ የሚችልበት አይመስለኝም። የህዝብ ተወካይነት አለው ወይ ነው። በስልጣንም ያሉት ሰዎች ይህንን ተረድተው ወደ መፍትሄ ስንመጣ ይቅርታ፣ ወደ መፍትሄ ስንመጣ የመፍትሄ ሀሳብ በኢትዮጵያ ተጨባጭ ሁኔታ አሁን አወዛጋቢ በሆነው ጉዳይ መፍትሄ ምንድን ነው የሚል ጥያቄ ይኖረኛል። ለማጠቃለያ ቀደም ሲል ባነሳው ጥያቄ ላይ ፕሮፌሰር ጌታቸው የበኩለውን እንዲሉና ወደ መፍትሄ ሰጥተውልኝ በዛ እንዘጋለን። አንድ የኢትዮጵያ ክፍል፣ አንድ ህዝብ ኢትዮጵያ አይደለሁም፣ ራሴን ችዬ እሄዳለሁ ካለ ጦርነት ማወጅ አለበት። የነጻነት ግንባር ብሎ ፈጥሮ ጦርነት ማወጅ አለበት። ይሄ ደግሞ ሆኗል ከአሁን በፊት ኤርትራ ው የኢትዮጵያ ታሪካዊ እምብርት የነበረች ሀገር መጀመሪያውኑ። ኢትዮጵያ ዛሬ ትንሽ የሆነችው ልክ በአሁኑ ጥያቄ ምክንያት ነው። አሁን በተተነሳው ጥያቄ ብዙዎች የወጡት ከኢትዮጵያ ከኢትዮጵያ ምድር የተለዩትና አሁን ይችን ያለችውን ኢትዮጵያ ብቻ ይዘን የቀረ ነው። በዚያው ጥያቄ የተነሳ ነው እኛ አይደለንም የሚሉ ሀይሎ የተነስተው ስላሸነፉ ነው። እንግዲህ ይሄ ጥያቄ የመንግስቱ የሚመልሰው ነው። አንድ መንግስት ወይንም አንድ አስተዳዳሪ አስተዳድራለሁ ኢትዮጵያን ብሎ የተቀመጠ መንግስት የኢትዮጵያን ዳር ድንበር፣ የኢትዮጵያን ጥቅም፣ የኢትዮጵያውያንን ጤንነት፣ ሰላምና እርምጃ የሚያካሄድ የሚያሳይ የሚያበለጽገን መሆን አለበት እና ዳር ድንበሯ የሀገሪቷ ሉዓላዊነት የሚጠበቀው በመንግስቱ ነው። አለዚያ ይሄንን አደርጋለሁ ይሄ የሚል ማድረግ የሚያቅተው ቁጭ ብሎ የሚያከፋፍል መንግስት ሊኖር አይገባም። እና ይሄ ኃላፊነት የመንግስቱ ነው። እንደዚህ ያለ የሚናገሩትን በማግባባት አንግባባም ካሉ የሰው ሀገር አይከፋፈልም ብሎ የሚያስፈልገውን እርምጃ መውሰድ የመንግስቱ ግዴታ ነው። ሁለታችሁንም ከልብ አመሰግናለሁ። ውይይታችንም በሌላ ጊዜ በዚሁ ጉዳይ ላይ ይቀጥላል። እናት ኢትዮጵያ ክብሯን እናውሰ አንድ ላይ ሆነን መሰለመሰ ሦስቱ ቀለማት አድርገን አንድነታችን ባለ የዛሬውን አበቃን። ሁላችሁም አብራችሁን ስለነበራችሁ እናመሰግናለን። በሙዚቃ ምርጫ በኩል ታዲያ ጥቂት አድሎ ልሠራ ነው። ለባልደረባችን ለንጉሥ ያክሊሉ ሠርግ ላይ አይደል? ያውም የመጀመሪያ ልጁን ምንልክ ንጉሥ ያክሊሉን እየዳረ ነው። እና እኔና ንጉሡ በዚህ ሙዚቃ አጅበን እንሰናበታለን። የ15 ቀን ሰዎች በለን፣ ሰላም सारे नज़ारे पारि काले सस सचास मज़े सजगवाज़े सिगवा تا یه دادکی فراز یه تاکی فراز یهدادکی فرل اوندی تو گاممه فراز تو گانمه براز تو گمه فراگره اون ک گرفت فگردده و ن جوابگره یه نتر مت سسرره مگگره مت جوبه؟ ክቡራትና ክቡራን አሁን የማጠቃለያ ዜና አሰማችኋለሁ። ኢትዮጵያ በአሁኑ ወቅት ወሳኝ የሆነ የለውጥ ሂደት መጀመሯንና በርካታ የበጎ ፈቃድ ሰዎችን እንደምትፈልግ ታዋቂው ምሁርና የሰብአዊ መብቶች ተሟጋች ፕሮፌሰር መስፍን ወልደ ማርያም አሳስበዋል። እያንዳንዱ ሀገር ወዳድ ዜጋም ለተጀመረው ለውጥ ድጋፍ እንዲያደርግ ጠይቀዋል። ፕሮፌሰሩ ይህንን መልእክት ያስተላለፉት ለመብቶች ተሟጋቹና በግብረ ሰናይ ለሚታወቀው አሜሪካ ውስጥ ለቆየው ለአቶ ኦባንግ ሜቶ አቀባበል በተዘጋጀ ሥነ ሥርዓት ላይ ሲሆን ኢትዮጵያውያን ተያይዘው ወደ ገደል ከመውደቅና ወደ ተራራ ከመውጣት መምረጥ ያለባቸው ጊዜ እንደሆነ ጠቁመዋል። ኢትዮጵያውያን እንደ አቶ ለማ መገርሳና ዶክተር አብይ አህመድን ያሉ መሪዎችንም እንዲደግፉ መክረዋል። በጀልባ መገልበጥ 224 ሰዎቿን ያጣችው ታንዛኒያ ዛሬ ብሔራዊ ሐዘን ላይ ትገኛለች። ኤምቪ ኔሬሬ የሚል መጠሪያ ያላት ጀልባ ሙሉ የማሳፈር አቅሟ አንድ መቶ ሰው ሆኖ ሳለ ሦስት መቶ ሰው አሳፍራ የነበረ ሲሆን ለገበያ ይጓዙ የነበሩት ሳፋሪዎችን ይዛ ወደምትጠጋበት የኦካራ ደሴት ብዊሲያ ቀበሌ ባህር ዳርቻ ልትደርስ 50 ሜትር ያህል ሲቀራት ነበር ሰሞኑን የተገለበጠችው። የተባበሩት መንግስታት ድርጅት ሰባ ሶስተኛ ጠቅላላ ጉባኤ ከነገ በስቲያ ማክሰኞ ኒውዮርክ ላይ ይከፈታል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የፊታችን አርብ ከሰዓት በኋላ በኒውዮርክ አቆጣጠር በኢትዮጵያ ደግሞ አርብ ለቅዳሜ አጥቢያ ሌሊት ላይ ንግግር እንደሚያደርጉ ተገልጿል በመርሃ ግብሩ ሀያ አምስት ሰው ለተገደለበትና ወደ ሰባ የሚሆን ሰው ለቆሰለበት ደቡብ ምዕራብ ኢራን ውስጥ ሊካሄድ በነበረ ወታደራዊ ሰልፍ ላይ ለተከፈተ ተኩስ ተጠያቂዎቹ ዩናይትድ ስቴትስና የፋርስ ባህረ ሰላጤ አረብ ሸሪኮቿ ናቸው ስትል ቴህራን ዛሬ ክስ አሰምታለች። ፕሬዚደንት ሐሰን ሩሃኒ ይህንን የተናገሩት ለመንግስታቱ ድርጅት ጠቅላላ ጉባኤ ወደ ኒውዮርክ ለመብረር ከመነሳታቸው በፊት ነበረ። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ጥቃቱን አውግዘው ችግሩን ራሳቸው ጋር እንዲፈትሹ ለኢራን መሪዎች ምክር አስተላልፈዋል። ዩናይትድ ስቴትስ ከቻይና ጋር በምትገባበት ማንኛውም የንግድ ጦርነት በአሸናፊነት ትወጣለች ሲሉ የውጭ ጉዳይ ሚኒስትሯ ማይክ ፖምፔዮ ዛሬ አመልክተዋል ዜናውን ያሰማችሁ ሶሎሞን አባተነኝ ጀስቲን ተዋይ ቴክኒሻኑ ነበር ጤና ይስጥልኝ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ዘወትር ምሽት ከ3 እስካሁን አራት ሰዓት የሚያሰማውን ፕሮግራም አበቃ ነገ ሰኞ በመደበኛ ፕሮግራም እንገናኛለን ለዛሬ የራዲዮ መጽሔት አዘጋጅና አቅራቢ አዲሱ አበበ ፕሮዲሰር የንጉሱ ታምሬ ደናደሩ እንላለን